ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት አብራችን ከቆያችሁ ከምናጋራችው ጉዳዮች መካከል በጣም ኮሚክስን መስልቼ አስተዋወቁኝ። ከዛ በኋላ ጀበር መቅርኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ ሌላ ታሪኮች ሲፈልግ ይህን ታሪኮች ማግኘት ጨበረ። የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ ገጸ ባህሪ የሆነው ጀንበር በአስራ አንድ የሀገር ውስጥና ዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ መሆኑ ተሰምቷል። ቀደም ብለን የሰማነው የሥዕላዊ መጽሐፉ አዘጋጅ ብስራት ደበበ ነው የምሽቱ እንግዳችን ነው። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙስ እዩ እመራለሁ። ኤልያስ አስማረ ደግሞ በድምፅና በምስል ቅንብሩ አብሮን ያመሻል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ከሁሉ በፊት ግን ትናንት ዓለም አቀፉ የሀገር አስጎብኚዎች ቀን ተከብረዋል። የዓለምንም መስህብ ለማየት ከሀገር ሀገር የሚዞሩ ጎብኚዎችን በማገልገል ላይ የሚገኙ ታታሪ ባለሙያዎችን ለማክበርና ለማሰብ በዓለም አቀፉ የአስጎብኚዎች ፌዴሬሽን የተመረጠ ቀን ነው። ታዲያ እሺ አሸናፊ ካሳ እባላለሁ። የኢትዮጵያ ቱሪስት አስጎብኚ ባለሙያዎች ማህበር ፕሬዚዳንት፣ እንዲሁም በሙያዬ በማስጎብኘት ስራ የምሰራ እና በሆቴልና ቱሪዝም ዘርፍም የኮንሰልተንሲ ስራና የራሴ የግል ስራ ያለኝ ድርጅት ማስጎብኘት ያለ። በጣም አመሰግናለሁ። የኢትዮጵያ ሀገር አስጎብኚዎች ማህበር መቼ ነበር የተቋቋመው? እንዲቋቋምስ ያደረጉት ምክንያቶች ምንድን ናቸው? አመሰግናለሁ እንግዲህ ማህበራችንን ለማቋቋም ሁለት ሺህ ዘጠኝ ላይ ነበረ ያሰብነው። በዋናነት እንደ ምክንያት የነበረን ምንድን ነው፣ በኢትዮጵያ ላይ በቱሪዝም ላይ በአብዛኛው ብዙ ክፍተቶች ያሉበት ነበር እና እኛ ደግሞ እንደ ሙያተኛ ማድረግ የሚገባን ነበረ ያንን ነገር ለማድረግ ግን ኮሌክቲቭሊ ማድረግ ስላለብን ያሰብነው ነገር ሁለት ዘጠኝ ላይ ኔትወርክ መሆን አለብን እና እንደ ማህበር ማቋቋም አለብን ብለን ነበር። ይሁን እንጂ የሙያ ባህሪያችን ሁላችን እየዞርን ስለሆነ የምንሰራው ከቱሪስቶች ጋር መገናኘት አልቻልንም። ይህ ይሁን እንጂ ሁለት ሺ አስራ ሁለት የመጣው የኮሮና ቫይረስ እና የሰሜኑ ጦርነት ቱሪዝሙን ከመቀዛቀዝም አልፎ እስከ ማቆም ደረጃ የደረሰበት ሁኔታ ላይ ጊዜ ያንን እንደ ችግር ሳይሆን ይህንን ወደ አጋጣሚ ለመለወጥ ማንቀሳቀስ ጀምረን ሰኔ ሁለት ሺ አስራ ሁለት ላይ ማህበራችንን ማቋቋም ጀመረ። አሸናፊ የኢትዮጵያ ውስጥ እንግዲህ ወጣት እንዲሁም አንጋፋ የሀገር አስጎብኚዎችን እናያለን። በኢትዮጵያ የቱሪዝም ዘርፍ ውስጥ ያላቸው ሚና እንዴት ይገለጻል? ቱሪስት ጋይድ ዘ ኢንተርናል አምባሳደር ይባላል። የሀገር ውስጥ ተወካይ የሚባል ነው። ያ ማለት ምንድን ነው? አብዛኛው ካየ በሚዲያ በተለያዩ የማስታወቂያ ዘዴዎች ስለ ኢትዮጵያ ውጭ ሀገር ላለው ያለው ሲነገር ተነግሮ ተነግሮ ፋይነል ያ ቱሪስት ሲመጣ ኤርፖርት ላይ የሚያገኘው ሌላ አይደለም፣ አስጎብኚ ባለሙያውን ነው የሚያገኘው። ኤርፖርት ላይ ገና ሲያ ከዛ ተቀብሎ ሆቴላ ሲይዞ አስጎብኝቶ ሲሸኝም ሲሄድም ከሀይ እስከቻው ያለውን ፕሮሰስ ውስጥ በሙሉ ያለውን ይህ የቱሪስት አስጎብኚ ባለሙያው ነው እና በሌላ ቋንቋ ያ የተባለለትን ነገር የተነገረውን ነገር እዚህ ተግባራዊ የሚያደርግ ወይ ደግሞ እንደ ሀገር ሀገርን ወክሎ ያሉት እነ ባህላዊ ነገሮች የሚያሳይ መረጃዎችን የሚሰጥ እውቀቱን የሚያካፍል ሰርቪሱን የሚያደርግ ነው እና በአጠቃላይ፣ ይሄ ቱሪስት አስጎብኝ ባለ ሆኗ ማለት በድፍኑ ለማለት የኢትዮጵያ ኢንተርናል አምባሳደር ወይም የውስ የሀገር ተወካይ ነው ልንለው የምንችለው ነው። የሀገር ማስጎብኘቱ ዘርፍ በተለይ ኢትዮጵያ ውስጥ በተለያዩ ቦታዎች ለሚገኙ ወጣቶች እየፈጠረው የስራ እድል አለ ወይ? በምን መንገድ ወጣቶችን እየጠቀማቸው ነው? ወጣቶችስ በምን መንገድ ነው በዘርፉ ውስጥ እየተሳተፉ የሚገኙት? እንግዲህ መንግስት የሀብት ክፍፍል ወይ ደግሞ ከቱሪዝም የሚገኘውን ተጠቃሚነት ለማድረግ በተለያዩ መዳረሻ ቦታዎች ላይ ሎካል ወይ ደግሞ የአካባቢ አስጎብኞችን አደራጅተዋል። ይህ የአካባቢ አስጎብኞች መደራጀት አንደኛ እዛ አካባቢ ያሉ ሰዎች ስለ ቦታው የኤክስፐርቲዝ ደረጃ ኤክስፕላኔሽን መስጠት እንዲያስችላቸው አስችሏል። ግንዛቤ እንዲኖራቸው አስችሏል። እግረ መንገዱንም ደግሞ ቱሪስቶች ደግሞ ለዛ ቦታ ላይ ለመግቢያ ለአስጎብኝ ሲከፍሉ በፋይናንስም ደግሞ ወይ ደግሞ በገቢም ደረጃ ደግሞ እንዲጠቀሙ ያስቻላቸው ሁኔታ ነው ያለው። አብዛኛው አሁን ኢትዮጵያ ላይ አብዛኛው ዋና መዳረሻ ላይ የቱሪስት አስጎብኝ ባለሙያዎች ማህበር ያሉበት ነው። ይሄ አንዱ ለተወሰኑ ሰዎች እንደ መነሻ በዛ በኩል ይገቡና ከዛ ደግሞ ራሳቸውን አፕግሬድ አድርገው ናሽናል በመሆን ዙሪያ መላ ዙሪያ ላይ ኢትዮጵያ ላይ እንዲሰሩ ያስቻላቸው ነው እና ከዛም ባሻገር ደግሞ አንዳንዶቹ ትልልቅ ስራዎችን ለሀገርም ሰርተዋል፣ እነሱም ተጠቃሚ ሆነዋል። እንደ ጥሩ ምሳሌ ልናወራው የምንችለው ላሊበላ አካባቢ ያለውን እንትን ነው ላሊበላ ምናልባት እንደ መንግስትም ወይም እንደ ሀገርም አልተጠቀምም ነው የሚሄድበትም እንጂ ዲፕሎማሲ ስራ ወይ ደግሞ የሰዎችን በኢንተርናሽናል የማግባበ ስራ በጣም ከፍተኛ የሆነ አቅም ያላቸው ሰዎች ያሉበት ነው። በቋንቋም በክህሎትም በእውቀትም ደረጃ እና ብዙ ኢንቨስትመንትንም መሳቤ ቻሉ ናቸው። አንዳንዶቹ አብረው እዛው ከእነሱ ጋር ኢንቨስት አድርገው ብዙዎች እንዲሰሩ አድርጓል። አንዳንዶቹ ደግሞ ድጋፍን በማግኘት እዛ ቦታ ላይ የተለያዩ መገልገያዎችን እንዲያደርጉ እንዲሰሩ አስችሏቸዋል ማለት ነው። እና የፈጠረው የስራ ዕድል ከእነሱም አልፎ ለሌላም ሰዎች የፎሬን ዳይሬክት ኢንቨስትመንትም እንዲመጣ ብዙ ሚናውን ተጫውተዋል ማለት። እንግዲህ ይሄ ስራ ከሀገር ጎብኚዎች ጋር በተለያዩ አካባቢዎች መዟዟርን፣ መገናኘትን፣ ከእነሱ ጋር የሀሳብ ልውውጥ ማድረግን የሚጠይቅ አድካሚ ስራ ነው። ብዙ ጊዜ የሀገር አስጎብኚዎች የሚገጥሟቸው ተግዳሮቶች ምንድን ናቸው ብለ ታስባለህ? አንተም በሙያው ውስጥ ለበርካታ አመት እንደኖረ ሰው የተለያዩ እንትኖች ይገጥመዋል። አንዳንዱ የህይወት ዋጋ የሚያስከፍሉ ሁኔታዎች እስከመምጣት ደርሳሉ። አንዳንዱ ተፈጥራዊ ነገሮች ይደርሳሉ። ለምሳሌ በቮልካኖ አካባቢ ኤርታ ሌላ ስትሄድ ዌል ኢኩፕድ ካልሆን የዚህ ስሞኩ ሰልፈሩ አለ። ዛ ኤርታሌ አካባቢ ላይ ብዙዎቹ የውጭ ሰዎች ዌል ኢኩፕድ ሆኖ ይመጡና አንተ አንዳንድ ጊዜ ትንሽ የማስኬት የምትለጥፈውንም አድርገህ መቋቋም ሊያቅት ይችላል። እነዚህ እንግዲህ እዛው አካባቢ ነባሪ ያሉ የተፈጥሮ ናቸው። ሰው ሰራሽ ደግሞ አንዳንድ ቦታዎች ላይ ዝርፊያዎችን ሊገጥም ይችላል። መኪናዎችን አስኩመው የመዝረፍ ነገሮችን የመሳሰሉ ነገሮች እና አንዳንድ ቦታዎች ላይ ማህበራዊ ነገሮችን የሚገጥሙ፣ ለምሳሌ እኔ አንድ ወቅት ላይ በዓለም ደረጃ ትልቅ የሚባል ፎርመር ጎግል ባይስ እና ኮሮና መጋቢት ላይ ሲሆን እሱ ከኮሮና በፊት ነው ወደ ኢትዮጵያ የመጣ የነበረው እና ኢትዮጵያ ላይ ከምጣት በፊት ኮሮና እንትን ሲል፣ እኛ አጋጣሚ ደቡብ ኦሞ ነው የነበርነው። ደቡብ ኦሞ ማለት ይሄ ማነው ሐመር ሙርቲ ምናምን ማህበረሰብ ያሉበት እና ዜናው ወዲያው ሲሰራጭ እኛ አጋጣሚ እዛ እየገባን ነበር ለመጎብኘት። ከዛ በሽታ መጣ። እናንተ ነው በሽታ የምታመጡት ብሎ ማህበረሰቡ ትንሽ ኔጌቲቭ ሪአክት የማድረጉ ነገር ነበር እና ከዛም ባሻገር ደግሞ አንዳንድ ደግሞ እንግዶች አሉ በባህሪያቸው ትንሽ ጥሩ ያልሆነ የራሳቸው ፍላጎት ያላቸው ያን ፍላጎት ለማሳካት ለምሳሌ ከኛ ሀገር ባህል ጋር የማይሄዱ ነገሮችን እንትን ለማድረግ፣ አንዳንዶቹ ደግሞ ፖለቲካ ላይ ሊሆን ይችላል። ሌሎችም የራሳቸው ኢንትረስት ያላቸው የሚፈልጉ ነገሮች ይኖራሉ እና በርካታ አይነት ፈተናዎች ያጋጥመዋል። ያው እንግዲህ ቱሪስት ጋይድ ስትሆን ሀገር ነው ተሸክመ የምትሄደው እና ምንም አይነት አመለካከት ቢኖርህ ሀገርን አስቀድም ስለምትሰራ እነዛን በተቻለ መጥበ መልኩ አንድን በማድረግ እንግዳዎችን በማይረብሽ መልኩ ይዘው የምትንቀሳቀሰው ነው እንደሆነው ማለት ነው። ከመለየታችን በፊት የሀገር አስጎብኚ ባለሙያዎችን አቅም ለማሳደግም ሊሆን ይችላል። በአጠቃላይ በዘርፍ ውስጥ የሚታዩ ችግሮችን ለመቅረፍ የተሻለ የስራ ባህል ለመፍጠር ምን መደረግ አለበት ብለህ ትመክራለህ? እኛ እንግዲህ ይህንን በተለይ አንድ ቱሪስት አስጎብኚ ሊያስፈልገዋል ከሚባለው መካከል አንድ ይሄ ሲኤስ እንለዋለ ኖሌጅ ስኪል እና አቲቲዩድ እና እነዚህ ነገሮች ላይ እኛ በአቅማችን እየሰራን ነው ያለ ነው። ግን አንዳንድ ጊዜ ሎካል እንትን ስትሆን ስትሆን የሚኖሩ የአቅም ውስንነቶች ያሉ አንዳንድ አቅም ውስንነቶች ከፋይናንስ ሊሆን ይችላል። አንዳንድ አቅም ውስንነቶች ከእውቀትም ሊሆን ይችላል። አንዳንድ ደግሞ ከማቴሪያልም ሊሆን ይችላል። እነዚህን ነገሮች ግን ለመፍታት ከመንግስትና ሌሎች ባለድርሻ አካሎች ተቀራርቦ የመስራቱን ነገር ማዳበር አለ። እኛ በተደጋጋሚ ጊዜ ለቱሪዝም ሚኒስቴር ተቀራርበን እንወያይ፣ እንስራ የሚል ነገር እያቀረብን ነው። ቱሪዝም ሚኒስቴር ያው እንግዲህ አዲስ እንደመሆኑ በሚኒስቴር ደረጃ በመቋቋሙ ያን ነገር ገፍቶ የሄደበት አይደለም ግን የመጀመሪያውና ትልቁ ነገር ቱሪዝሙን አሁን በኢትዮጵያን ቱሪዝም ከተዘጋበት ሲመለስ ብዙ አይነት ፈተናዎችን ይዞብን ሊመጣ ይችላል። ለምሳሌ አሁን እኛ አብዛኛው ሙያተኞቻችን ሙያውን እየተዉ ወደ ሌላ መስመር የገቡበት አለ ከሀገር የሚወጡ የመሳሰሉን ነገር አለና። ቱሪዝሙ እንደ አዲስ ሲከፈት ከፍተኛ ፍሰት በሚመጣ ጊዜ በቂ ያስጎብኝ ባለሙያዎችም ላይኖሩ ይችላሉ። ሌሎች ሌሎች ነገሮች ሊከሰት ይችላሉ። መዳረሻዎች እንደነበሩት ላይሆኑ ይችላሉ አገልግሎቶች እ እነዚህን ሁሉ ግን ሶልቭ ልናደረግ የምንችለው ተቀራርቦ የመንግስት ተቋማት ፕራይቬት ሴክተሩ ኢንዲቪዥዋሎች፣ ፕሮፌሽናሉ ተቀራርቦ መወያየት መቻል አለብን። ቱሪዝሙን ከዚህ በፊት እንደነበረው ለመስራት እንዲያስችል አሁን ላይ ያለው ሁኔታ ለመናገር ያው እንግዲህ ሙዚቃ ስታዳምጥ አንዳንዴ ፖዝ የምታደረገው ነገር አለ አደለም? ላውድ የነበረውን ነገር ፖዝ አድርገው፣ ልክ ፖዙ ስታደርገው፣ በአንዴ ላውድ ይሆናል። በሴሚስትሩ ከኮሮና የነበረው ከፍተኛ ፍሰት የነበረበት ነው። ልክ ኮሮና እና ጦርነቱ ደግሞ ወደ ኮምፕሊት ሻት በሚባል ደረጃ ይዞታል። አሁን ደግሞ ሲላቀቅ ደግሞ ከፍተኛ ቁጥር ያለው ሲመጣ ያ ነገር ችግር እንዳያመጣ ቆም ብለን ማውራት አለብን፣ መነጋገር፣ ምን አይነት ክፍተት አለብን፣ ምን አይነት ችግር አለበት፣ እንዴት ወደፊት መሄድ አለበት የሚለውን ነገር ማድረግ አለብህ። አሸናፊ ካሳ የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት፣ ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮቼ እና በተመልካቾች ስም መልካም ምሽት ይሁንልህ። አሜን፣ አመሰግናለሁ። ቀደም ብላችሁ የተመለከታችሁት የዓለም አቀፉን አስጎብኚዎች ቀን ምክንያት በማድረግ በሺዎች የሚቆጠሩ ወጣቶች ሙያ ስለሆነው አስጎብኝነት በጥቂቱ እንዲያጋሩን የጋበዝናቸውን እንግዳ ነበር። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ መሰናዶ እንሻገር። ልህቀት የንባብ ባህል ማጎልበቻ ማዕከል ከአራት ዓመታት በፊት በጥላው ማሙ የተመሠረተ ቤተመጽሐፍት ነው። ልህቀት ባለፉት ዓመታት ከበጎ ፈቃደኞች ጋር በመሆን ማንኛውም ሰው ሊጠቀምበት የሚችል የንባብ ስፍራ ከመሆኑ በተጨማሪ የተለያዩ መጽሐፍ ንክ ግምገማዎችና ውይይቶች የሚደረጉበት እንደሆነ ጥላሁን ይናገራል። ስለ ቤተ መጽሐፍቱ የበለጠ ለማወቅ የቤተ መጽሐፍቱ መስራችና ስራ አስኪያጅ ጥላሁን ማሞንና ተገልጋዮችን ያነጋገረችው የደንገረመው ቀጣዩን ዘገባ አልካለች። ጥላሁን ማሞ ከመጽሐፍት ጋር ተጣብቆ እንዳደገ ይናገራል። በህይወቱ ዋጋ የሚሰጠውና የሚያስደስተው ነገርም መጽሐፍት ነው። ይሁን እንጂ ከልጅነቱ አንስቶ በቂ የሆነ የመጽሐፍት አማራጭም ሆነ የማንበቢያ ስፍራ አለመኖሩ ቅሬታ ያጭርበት እንደነበረም ይገልጻል። ከዚህ በመነሳት ከአመታት በፊት ለህቀት የንባብ ባህል ማጎልበቻ ማዕከልን ሊከፍት ችሏል። እንግዲህ ከዛሬ አራት ዓመት በፊት ነው። ያው ብዙ ማለት ያው አነባለሁ ብዙ ጊዜ መጽሐፍቶችን አነባለሁ አንድ አስራ ምናምን አመት አንዚ ያለው የተለያዩ መጽሐፍቶችን አነባለው ከዛ በኋላ ያው ኢትዮጵያ ደግሞ እንደ ማህበረሰብ ለማህበረሰቡ ደግሞ ይጠቅማል ሚ ከዛ አንጻር ተነስቼ ነው ለሚ ማጋጣሚ ኢትዮጵያን የመዞር ድል አግኝቼ ነበረ። ና በአብዛኛው ማህበረሰባችን አናነብን፣ እንደ ባህል አናነብን፣ በቃ ስለዚህ አናነብን የሚለው ነገር ደግሞ ብዙ ይነገራል። ኢትዮጵያ ላይ ምናምን ክብር መደበቅ ከፈለግ ከሀበሻ መጽሐፍ ውስጥ አርግተው ይተረታል አናነብም የሚል ነገር እንሰማለን። ያንን ከማስተጋባት የኔን ድርሻ መወጣት እችላለሁ የሚል ሀሳብ ውስጥ የተጸነሰ ከዛሬ አራት አመት በፊት ቦሌ አብሩስ ደንበር ሲል በፊት አብሩስ የሚባል ህንፃ ላይ አንድ ሁለት ክፍል ወደ ሀያ ሰላሳ ካሬ የሚሆን ቦታ ተከራይቼ ቤቴ በነበረ መጽሐፍ እና ወደ ስድስት መቶ መጽሐፍ ጦ ቤቴ ንበርትን ሰብስቤ ነው የጀመርኩትም ከዛ እሱ ነው እንግዲህ እሱ አደገና በኋላ ላይ ደግሞ ወደ ድርጅት ካሳደኩት ለካሚት ሆኖ በዛ መልክ ነው እንግዲህ የጀመርኩት ማለት ነው። ጥላሁን በአሁኑ ሰዓት ወጣቶች ለእድሜያቸው የሚመጥን መዝናኛ በማጣት ጊዜያቸውን በፊልሞች በፑልና ቤትኪንግ በተሰኘው ቁማር ማሳለፋቸው እንደሚያሳዝነው ይናገራል። ቦሌ አካባቢ ከተከፈተው ከመጀመሪያው ቤተ መጽሀፍቱ ተሞክሮ በኋላም በቅርቡ ደግሞ ሀያት አካባቢ ሁለተኛ የልህቀት የንባብ ባህል ማጎልበቻ ማዕከል መክፈቱንም ይገልጻል። የሆኑ ሰዎች መጠው ቁጭ ብሎ ሲያነቡ ደሰት አለው። የሆኑ ሰዎች መጠው ስለ መጽሐፍ ሲያወሩ ደስ ይለኛል። ምክንያቱም የሚያነብ ሰው ካለ መዋየት ይቻላል፣ መነጋገር መግባባት ይቻላል እና እንደ አንድም ኢትዮጵያዊ ደግሞ ሀገራችን አሁን ያለችበት ምንካም ወሬም ስንመለከት አስተያት አንዱ አለመደማመጣችን እና አለመግባባታችን አለማንበባችን እንደሆነ ግልጽ ነው እና እንደ ቤንጃሚን ፍራንክሊን የሚባለው ሰው የሚናገረው ነገር አለ አይደለም የተሰራ አእምሮ የፈረሰን ከተማ ይገነባል፣ ይላል የፈረሰ አእምሮ ደግሞ የተሰራን ከተማ ያፈርሳል። ነው እና እዛ ጥፋት ውስጥ ምንድን ማዋጣት ይችላለሁ፣ ከጥፋቱ መቀነስ የሚችለው አንድ ጠጠር መጣል ከቻልኩኝ በሚል ያው እንግዲህ፣ አንድ ተከፍቶ ሁለተኛ ቤተ መጽሐፍት መክፈት ይችለናል። እንግዲህ አያት ላይ ያለውን ቤተ መጽሐፍትም እንግዲህ ከዚህ ከቦሌ ተነስቶ ነው ከአበሮች ተነስቶ ሁለተኛው ላይ በር የተከፈተው አንዱ ስኬት እሱ ነው መብዛቱ ሌላኛው ደግሞ ምንድን ነው? የሚያነቡ ሰዎችም ቁጥር መብዛቱ፣ የሚዋሱም ሰዎች ቁጥር መብዛቱ ራሱን የቻለ አንድ ስኬት ነው። ጥላሁን ከዚህ በተጨማሪም የመጽሐፍት ግምገማ እንደሚያካሂዱና ሌሎች ስራዎችም እንደሚሰሩ ይናገራል። ያ እንግዲህ የመጽሐፍ ንባብ የመጽሐፍ እንትንም አለን። ግምገማ እናካሄዳለን አንዳንድ ጊዜ ሰሰሩ የተጻፉ መጽሐፍቶችን ጸሐፊዎችን እንጋብዝና ጣቱን ጠርተን ትዕይቶች እናደርጋለን በዚህ መልክ እናደርጋለንና አሁን እንደውም ስናቀም ብዙዎቹ ይጠይቁናል። ያው ብዙ ጊዜ ይመስላቸዋል የፋይናንስ ችግር ስላለ ማደጋልቻልን እንላቸዋለንና የማም የሚያነቡ ሰዎች ጥሩ ነው እድገቱ ፕሮግረሱ ጥሩ ነው። አቶ ገመችስ ብርሃኑ የመንግስት ሰራተኛና ተማሪ ናቸው። በአንድ አጋጣሚ ለሌላ ጉዳይ በሄዱበት ከልህቀት የንባብ ባህል ማጎልበቻ ማዕከል ጋር እንደተዋወቁ ይናገራሉ። ለብር ያወቅኩት በአጋጣሚ ነው እና እኔ በሙያዬ የሂሳብ ባለሙያ ነኝ። በሌላም ደግሞ የማርኬቲንግም ሰው ነኝ እና ላይብራሪውን የማንበብ ፍላጎቶቹም ትናልን በትርፍ ጊዜ ስለማለብ እንጂ ላይብራሪው ከኔ እንትን ጋር የተለየ ነገር አሎ ብዬ አስቤበት አልነበረም ወደ ላይብራሪ የሄድኩትና በዚህ አጋጣሚ ግን ብዙ አይነት መጽሐፎችን አግኝቻለሁ ና ተጠቅሜበታለሁ አባልነት ወር ክፍያም የሚያስፈልገው አይነት ላይብራሪ መስሎኝ ነበር እና ጎራ ብዬ ግን ስጠይቅ ማንም ሰው በተመቸው ጊዜ ገብቶ የራሱን ማንበቢያ ወር ላፕቶፕ ይዞ ገብቶ ማንበብ እንደሚችል እና እዛም ያሉትን መጽሐፎች መዋስ እንደሚችል ሲያስረዱኝ፣ ያም በነፃ መሆኑ ሲነግሩኝ፣ በጣም ነው የተገረምኩትና ያው ባለንበት የሀገራችን ሁኔታ እንደዚህ አይነት ላይብረሪ ትልቅ ህንፃ ላይ በነፃ ለሰፊው ሕዝብ ማቅረብ መቻል በጣም ስለደነቀኝ እኔም በራሱ እነሱም መርዳት አለብኝ ብዬ ላይብረሪ ከቡክ ጀምሮ ያለው ልክ እንዳቶ ገመች ስሉ ኤባ እስራኤልም የንባብ ማጎልበቻውን ማዕከል ላለፉት ሶስት አመታት ተጠቃሚ ሲሆን ቤተ መጽሐፍቱን ለአንድ ዓመት ያህል በበጎ ፈቃደኝነትም ማገልገሉን ይገልጻል። ቀረብ ብሎ ካየው ታዲያ አሉ የሚላቸውን ተግዳሮቶችም ጠቁሟል። ማንበብ ከጀመርኩኝ መጽሐፍቶችንም መዋዋል ከጀመርኩኝ አንድ ሶስት ዓመት ያሚናል ቮሉንቲር አርጌ የተወሰነ ጊዜ ስለሰራውን ሞር ለማች ያለው እዛ የሚሰራውን ስራዎች ፕሮጀክቶች አሏቸው። ጥናቶችን ማድረግ ይፈልጋሉ፣ ግን በአብዛኛው አንድ የፋይናንስ ችግር አለ። ምክንያቱም በጣም ጥቂት በሆኑ ቮሉንቲሮች ሰፖርት ነው ያለው፣ ብዙ ሰፖርት የለውም። በአብዛኛው ፋውንደሩ ላይ ነው በቃ እንትን አርጉ ያለው ላይብራሪ። ጥናቶች ያስፈልጋሉ። እንደሚታወቀው እኛ ሀገር ብዙ የንባብ ባህል የለም። ጥናት ያስፈልጋሉ። ልቀት ራሱ የያዛቸው ፕሮጀክቶች አሉ ለእነዚህ ሁሉ መሳካት ስ ደግሞ አንድ ፋይናንሻል ሰርፖርት በጣም ብዙ ያስፈልገዋል። ሁን የልህቀት የንባብ ባህል ማጎልበቻ ማዕከል ሸክሞች በእሱና በበጎ ፈቃደኞች ላይ ማረፋቸውን ይናገራል። ይሁን እንጂ የገንዘብ ድጋፍ ቢያገኝ በተለይም ደግሞ በቂ የሆነ የወጣቶች ጊዜ ማሳለፊያ በሌለባቸው ከመሀል ከተማ በራቁ ሰፈሮች ላይ ተጨማሪ ማዕከሎች በመክፈት የንባብ ባህልን ለማጎልበት ህልም እንዳለው ይገልጻል። እንግዲህ አንድ አንድ ሶስት አራት አሁን በቅርብ እንደው ሾርት ፕላን ብለን ያወጣናቸው ሀሳቦች አሉ። በፋይናንስ ብናገኝ ለምሳሌ አሁን ቦሌ አራብሳ እና የታባዶ የሚባሉ ኮንዶሚኒየሞች አሉ። በጣም ብዙ ሺህ የሚኖርባቸው የተለያዩ ኤሪያዎች ናቸው። ያ እንግዲህ ወደ መገናኛ ለመውጣት አንድ ሰው ከቦሌ አራብሳ ቢነሳ ከሀያ አምስት በላይ ይከፍላል። ወደ መገናኛ ለመውጣት በጣም ሩቅ ቦታ። ያ ቦታ ላይ ደግሞ የኮንዶሚኒየም ኮንዶሚኒየም ደግሞ በአብዛኛው የደሀ ማህበረሰብ ነው ያለው። ስለዚህ እዛ አካባቢ አሁን ቅዶች አሉ። ገንዘብ ብናገኝ እዛ አካባቢ ቦሌ አራብሳ ኮንዶሚኒየም አካባቢ ብንከፍትላቸው ከፍትላቸው የተማሪ መጽሐፍት አጋዥ መጽሐፍት ተማሪዎችን ብናደርግላቸው እዛ አካባቢ ያሉ ተማሪዎች እዛ ተሉ ወጣቶች ማንገኛ ስፍራ ያገኛም ግን፣ ያው ፋይናንስ ለሌለን ነው ይቆም ነው እ ሌላኛው ደግሞ በመንግስት ምልክቶች ውስጥ ከመንግስት ማስፈቀደን ከንቀሳቀስ እንቅስቃሴ ነበር ከአንድ እስከ ስምንት እንደ ማሳያ የሚሆን ፕሮጀክት ለመስራት ፍቃድ ከክፍለ ከተማ ወስደን እንቅስቃሴ ጀመረ ነበር። እዛ ላይ ደግሞ ተማሪዎቹ ከትምህርታቸው ጎን ለጎን የነባ ባህላቸው እንዴት ያዳብራሉ የሚል ፕሮጀክት ሰርተን ነበር። ስለም በፋይናንስ ምክንያት ሆልድ አድርገናል። ጠር ከመንግስት ጋር የጨረስነው እንዶርና ለማለ ብሎ ላይበሪ ጎተራ ማሰለጫ ላይ አንድ ትልቅ ፕሮጀክት አለ። ያ ዲዛይን ወደ ዘጠኝ ነጠ ሁለት ሚሊዮን በታ ከይፈጅ ተብሎ ተጠና ማለት ነው። አዎ እንግዲህ ትንሽ ነገር ምናምን ብዙ ስፖንሰሮች እየፈለገ ነው። ባንኮች እየጠየቀ ነው። ድርጅቶች እየጠየቀ ነው። ገና እንግዲህ ፕሮሚስ አላደረጉልንም፣ ግን ተስፋ እያደረግን ያለነው እንቅስቃሴ እንደዚህ አይነት እንቅስቃሴዎችን ለማድረግ ብዙ ስራዎችን ለመስራት የፋይናንስ ተግዳሮታችን ከፍተኛ ነው። የልህቀት የንባብ ባህል ማጎልበቻ ማዕከል መስራችና ስራ አስኪያጅ ጥላሁን ማሞ በአጋርነት አብረውት የሚሰሩ ተቋማትንና ግለሰቦችን ድጋፍ እንደሚሻ የገለጸ ሲሆን፣ በተለይም ደግሞ ንባብና ወጣቶች ላይ ትኩረት ተደርጎ ሊሰራ እንደሚገባ አጽንኦት ሰጥቷል። ከአሜሪካ ድምጽ ለተጠናቀረ ዘገባ የደንገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዶ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዶ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ይቀጥላል። የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሄሮ ገጸ ባህሪ የሆነው ጀምበር በ11 ሀገር ውስጥና ዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ መሆኑ ተሰምተዋል። በኢትዮጵያ ባህል ታሪኮችና ፈታሪኮች ላይ ተመስርቶ የተጻፈው ይሄ መጽሐፍ አፍሪካዊ ሕጻናት ከማንነታቸው ጋር የሚያቆራኝ በራስ መተማመንን የሚያጎለበትና ስኬትን የሚያስተምር መጽሐፍ መሆኑን ደራሲና ኢታን ኮሚክስ የተሰኘው ተቋም መስራች ብስራት ደበበ ለአሜሪካ ድምፅ ተናግረዋል። በዚህ ወር እየተከበረ የሚገኘውን የጥቁሮች ወር ታሳቢ በማድረግ ስመኝሽ የቆየ አፍሪካዊ ማንነት ያላቸው ገጸ ባህሪያትን የያዙ መጽሐፍት ለአፍሪካ ሕፃናት ምን ፋይዳ አላቸው ስትል ከበስራት ጋር ተወያይታለች። በመቀጠል ይቀርባል። እንደ አውሮፓያን አቆጣጠር በ2018 ሆሊውድ ለተመልካች ያቀረበው ብላክ ፓንተር ፊልም ባልተለመደ መልኩ አፍሪካውያንን ባለስኬት ጀግኖች አድርጎ በመሳል በተለይ፣ አፍሪካውያንና ጥቁሮችን ክብር ያጎናጸፈ ፊልም ነበር። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን ጨምሮ በዓለም ዙሪያ የሚገኙ ጥቁሮች ለብላክ ፓንተር አድናቆታቸውን እየቸሩ ባሉበት ወቅት ታዲያ የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ በሰም ስዕል ወይም ኮሚክ መጽሐፍ አማካኝነት ለገበያ በቅቶ ነበር። በጣም ኮሚክስን መስርቼ አስተዋወኩኝ። ከዛ በኋላ ጀበር ነቀብኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልሜ ቀረበ እና ብዙ ሰው ከዛ ተነስቶ ሌላ ታሪኮችን ሲፈልግ ይህን ታሪኮች ማግኘት ጀመረው ጀንበር ማግኘት ጀመሩ። በጣም ደሳ ናቸው። እናሱም በጣም ረዳል። ጀንበር የሚል ስያሜ የተሰጠውን ልዕለ ሀያል ወይም ሱፐር ሂሮ የፈጠረው ብስራት ደበበ የ13 ዓመት ለጋ ወጣት እያለ ወደ አሜሪካ ሲመጣ ይከታተላቸው የነበሩትና በዓለም ዙሪያ በስፋት የሚታወቁት እንደ ሱፐርማንና ባትማን የመሳሰሉት የሆሊውድ ገጸ ባህሪያትን ሲመለከት ለምን ጥቁር አልሆኑም? ለምን እኔን የመሰሉ ኢትዮጵያዊ ማንነት ያላቸው ልዕለ ጀግናዎችስ የሉም? የሚል ጥያቄዎች እንደፈጠሩበት ያስታውሳል። እንዴት እስከዛሬ ድረስ እኔ እንደምወደው አይነት ትረካዎች እንደ ባትማን እንደ ስፓይደርማን አይነት ትረካዎች ቢሆኑ ግን በኢትዮጵያዊ በአፍሪካዊ የሆነ ልዕለ ጀግና የኛን ታሪኮች የኛን ባህሎች የሚያሳይ በቀሪክ እንደኛ እንጀራ ሚበራ ምን እንዴት እስከዛሬ አላየሁም? እንደ አውሮፓውያን አቆጣጠር በ1966 ዓ ም በአሜሪካ ሰንድ ስዕል ወይም ኮሚክ መጽሐፎች ውስጥ ለመጀመሪያ ጊዜ የታየው ጥቁር ልዕለ ሀያል ገጸ ባህሪ ማርቨል በተሰኘው አሳታሚ የታተመው ብላክ ፓንተር ቢሆንም ከዛ በፊትም የተጻፉ እንደ ላየንማን የተሰኙ ጥቁር ጀግና ገጸ ባህሪያትም እንደነበሩ አንዳንድ ጥናቶች ያሳያሉ። እነዚህ ጥቁር ልዕለ ጀግናዎችን የያዙ መጽሐፍት በዋናነት ጥቁር ሕጻናት ራሳቸውን የሚመስሉ ገጸ ባህሪያትን እንዲያዩና እንዲነቃቁ የሚያደርግ ሲሆን በማህበረሰባቸው ውስጥ ከፍ ያለ ስራን እንዲሰሩም ያነሳሳቸዋል። ብስራትም ጀንበር የተሰኘውን የመጀመሪያ ኢትዮጵያዊ ልዕለ ጀግና ሲፈጥር ይህን አስበው እንደሆን ይናገራል። ዋና ዋና ጥቅማቸው ምንድን ነው? አሁን እኔ ሳድግ እነ ባትማን እነ ሱፐርማን አየሁኝ አይደለም? የጃፓኒዎችንም ካራክተሮችን አየሁኝ። በዛ ውስጥ ስለ አሜሪካ ተማርኩ፣ ስለ አሜሪካን ቫሊዩስ ተማርኩ። አሜሪካኖች በጣም ስራ እንደሚወዱ መሮረት ነው የአሜሪካ ኑሮ፣ አንቺ ታውቂው ይሆናል እና በቃ አቺቭ ማድረግ አቺ ማድረግ አቺ ማድረግ ፕራዮሪታይዝ እንደናያሉ ትማሪያለሽ። እና ሰውን መርዳት ሰውን ማዳት ጃፓኒዝን ደግሞ በጃፓኒዞች የምትማሪ ስለ ቤተሰብ ያላቸው ክብር፣ ስለታላቅን ስለማክበር፣ ምንም ጊባ ፓለ ማድረግ። አሁን የጃፓኒዝ ፊልሞችን ማለት ካርቶ ፊልሞችን ብታይ ዋናው ፕሮታጎኒስቱ ሁልጊዜ ምንም ቢሆን እግሩ ቢሰበር ምን ቢሆን በቃ ነፈር ብሳ ሁልጊዜ ወደፊት ወደፊት እየሄደ ጎልና ኮምፕሽ አድርጋል። ይሄ የጃፓኒዝን ቫሊዩ ካልቸራል ቫሊዩ ያስተምረናል። ልክ ነዛ ው የሰውን እንደምንማር የእኛንም የራሳችንን ደግሞ ማክበር የራሳችንን ካልቸራ በሪዎች ማክበር የራሳችንን ባህሎች የተለያዩ ባህሎቻችንን ማክበርና ሰለብሬት ማድረግ አለብን ብዬ አምናለሁ። ከሀምሳ ስድስት ዓመታት በፊት በስቲቭ ዲትኮና ስታንሊ ለመጀመሪያ ጊዜ የተጻፈው ስፓይደርማን የተሰኘው ልዕለ ጀግና ገጸ ባህሪ ከትውልድ ትውልድ እየተላለፈ ዛሬም ድረስ በዓለም ዙሪያ የሚገኙ ህጻናት ገጸ ባህሪውን መምሰል ይመኛሉ። በስርዓት እንደሚለው የዚህ ምክንያቱ ሱፐርማን ከማስደሰት በተጨማሪ ማንነትን የመቅረጽ አቅም ስላለው ነው እነዚህ ጀግንነት የጀግንነት ስራዎች ወይም ትሁትነትን ወይ ሰው መርዳትን ወይ ደግሞ ብዙ ብዙ ቦታ መድረስን አኮምፕሊሽ ማድረግን የሚችሉት እኛን የሚመስሉ ሰዎች አይደሉም ሌሎች ናቸው ለሚለው ሀሳብ ውስጣችን ይቀረጻል እና እኛ ልክ እንደነሱ መሆን አለብን እዛ ቦታ ለመድረስ ብለን ማመን እንጀምራለን። በተለይ በልጆች በጣም ትልቅ ነገር እኔ ሁሌ የምትፈጥረው የራሳችንን ተንፀባርቆ ሳናይ በሌላ ታሪኮች ውስጥ ወይ ደግሞ እኛ አሁን ኢትዮጵያዊ ዶክተር ካላየህ ዶክተር መሆን የሚቻል አይመስለም። ኢትዮጵያዊ አትሌት ካላየህ አትሌት መሆን የሚቻል አይመስለም። ይቀረጻል ምን ምን መሆን እንደምንፈልግ በልጆች በተለይ እና ይሄንን ማስፋት መቻል አለብን። የራሳችንን ባህል የራሳችንን ማንነት ልክ ራሳችን እንደሆነ ብዙ ነገሮች ማድረግ እንደምንችል ማሳየት መቻል አለብን። በስርዓት ከአምስት ዓመት በፊት ያቋቋመው ኢታን ኮሚክስ የተሰኘው ተቋም ከጀንበር በተጨማሪ ዙፋንና ሀዊ የተሰኙ ልዕለ ሀያል ገጸ ባህርያትንም ከሌሎች የአፍሪካ ጸሐፍት ጋር በመሆን አሳትሞ ለገበያ አቅርቧል። በተለይ ዙፋን የተሰኘው የሳይንስ ልብ ወለድ ይዘት ያለው ሰንስዕል ወይም ኮሚክ መጽሐፍ ከሌላ ዓለም የመጡ ባዕድ ፍጥረታት አፍሪካን በወረሩበት ወቅት እንዴት አፍሪካውያን ተባብረው አህጉራቸውን እንደሚያድኑ የሚተርክ ሲሆን የአድዋን ታሪክም በውስጡ ይዟል። አብሮ ሰርተው ከኢጣሊያን ኮሎናይዜሽን እንዲሸል እንዳረጉ እንደሚል አድርጌ የኢትዮጵያን ታሪክ በሳይፋይ ተረክ አቀራረብ እና ሱምስም በጣም ደስ የሚለው ሆሊውድ ፊልሞች ስናይ ብዙ ጊዜ ኤልያኖች አሜሪካ ነው የሚያርፉት። ለመጀመሪያ ጊዜ አፍሪካ ያርፋሉ ማለት ነው እና የዛ ታሪክ ላይ የተለያዩ አፍሪካን ኔሽኖች፣ አገሮች ከታንዛኒያም ያለው፣ ከናይጄሪያ ያለው፣ ከሁሉም ያለው አብሮ መስራት ምን እንደሚመስል በልዩነት አለመከራከል ለማስተማር ደስ የሚል ታሪክ በአማርኛና በእንግሊዘኛ ታትሞ ለሕፃናት ይቀርብ የነበረው ጀንበር አሁን ዓለም አቀፍ ገበያ ውስጥ መግባት እንዲችል ከሰፊ ልብ ትልቅ ህልም ተቋም ጋር በመሆን ፈረንሳይኛ ስፓኒሽ ስዋሂሊና ግሪክን ጨምሮ በ11 ቋንቋዎች እየተተረጎመ ሲሆን ይህም ኢትዮጵያን በዓለም መድረክ ለማስተዋወቅ አቅም እንዳለው ብስራት ይገልጻል። እንደዚህ አይነት የአፍሪካን ጀመር ዝርናዎችን ታሪክ አንድ ማግኘት ራሱ በጣም ከባድ ነው። ከዛ በላይ ደግሞ ከኛ ከኢትዮጵያ አልፎ የኢትዮጵያን ባህል የኢትዮጵያውያንን ማንነት ደግሞ ለተለያዩ ሀገር ሰዎች በራሳቸው ቋንቋ ማስተዋወቅ ማለት በጣም ደስ የሚለው በጣም እነዚህ ጀንበር እና ሌሎች አፍሪካዊ ልዕለ ሀያል ገጸ ባህሪያት የሚገኙባቸው መጽሐፍት ከድህረ ገጽ ላይ ሽያጭ በተጨማሪ የኢትዮጵያ ሕፃናት በነጻ እንዲያነቧቸው አዲስ አበባ በሚገኘው ወመዘክር ቤተ መጽሐፍት ይገኛሉ። ገጸ ባህሪያቱን በአኒሜሽን ፊልም እና በቪዲዮ ጨዋታዎች መልኩ ማቅረብ ደግሞ ቀጣዩ የብስራት ህልም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬውን መስተንግዶ የከወንኩት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብሮን ቆይቷል። የሰላም ምሽት ይሁንላችሁ። የነገሰ ይበለን።